ዓለም አንዳች የሽብር ጥቃት ሳሰማ ውላ ማደር የተሳናት ይመስላል። የሬዲዮና ቴሌቪዥን ጣቢያዎች፣ ጋዜጣና መጽሔቶች አሰቃቂ የሽብር ጥቃቶችን ይዘግባሉ። ከጥቂት ሳምንታት በፊት በምዕራብ አፍሪቃዊቷ ማሊ ዋና ከተማ በሚገኝ አንድ ሆቴል ላይ የተፈጸመው የሽብር ጥቃትም አንድ ሰሞን የመገናኛ ብዙኃንን ጉድ ያሰኘ ወሬ ሆኖ አልፏል። ለጥቃቱ ኃላፊነቱን የወሰደው አልሙራቢቱን መሰል ታጣቂዎች በምዕራባውያን ላይ ያነጣጠረውን ጥቃት ወጣት ወንዶችና ሴቶች እንዲቀላቀሉ ልባቸውን ለማሸፈት ጥረት ከጀመሩ ተነባብቷል። ይህ በማሊ ምን ይመስላል? ብራም ፖስቱመስ በምዕራብ አፍሪቃ የዶይቸ ቨለ ወኪል ነው። ማሊ ሀብታም ሀገር አይደለችም። ከፍተኛ የስራ አጥነት ችግርም አለ። ኑሮም እጅግ አስቸጋሪ ነው። ጽንፈኛ የሆነው የእስልምና አተረጓጎም በርካታ ሰዎችን ወደ መስጊድ፣ በተለይም የዕለተ አርብ ጸሎት እንዲሄዱ እያደረጋቸው ነው። ከነዚህ መካከል ጥቂት ሰዎች በዚህ ጽንፈኛ በሆነው አዲስ አተረጓጎም እየተማረኩ ነው። በነገራችን ላይ ይህ አዲስ አተረጓጎም በመላው ምዕራብ አፍሪቃ እስልምና ዘንድ ተቀባይነት የለውም። ብራን ፖስቱ መስ ስራ አጥነትና ተስፋ ማጣት የገፋቸው የማሊ ወጣቶች ወደ አውሮጳ መሻገር አሊያም ኮትዲቫርን ወደ መሳሰሉ ጎረቤት ሀገራት መሰደድን እንደ አማራጭ እንደሚወስዱ ይናገራል። በዚያው በአገራቸው አነስተኛ ስራዎችን የሚሞክሩ የመኖራቸውን ያክል ጥቂቶች ወንጀለኛ ይሆናሉ። የማሊ መንግስት ባለስልጣናት የጽንፈኛ ታጣቂዎች ወጣቶች ኢላማ የሆኑትን ወጣቶች ለመታደግ የሬዲዮ ቅስቀሳዎች ያደርጋሉ። ብዙ የማሊ ወጣቶች ግን ሽብርተኝነት መጥፎ ነው ተብሎ እንዲነገራቸው አይፈልጉም። ምክንያቱም ይላል ብራም ፖስቱመስ፣ አብዛኞቹ የማሊ ወጣቶች አስቀድመው ስለሚያውቁት ሽብርተኝነት መጥፎ መሆኑ እንዲነገራቸው አይፈልጉም። የማሊ መንግስት ሽብርተኝነትን ለመዋጋት ከፈረንሳይና የተባበሩት መንግስታት ድር ስርጭት ድጋፍ ይደረግለታል። ወጣቶች ሽብርተኝነትን ለመቀላቀል ፈቃደኛ ባለመሆናቸው የማሊ መንግስት ዋነኛ ትኩረት የአገሪቱን ዳር ድንበር በማስጠበቁና ሰሜናዊውን የአገሪቱን ክፍል በማረጋጋቱ ላይ ነው ያደረገው። ከአንድ ዓመት በፊት በኬንያው የጋሪሳ ዩኒቨርሲቲ ከጥቂት ሳምንታት በፊት ደግሞ በፓሪስ የተፈጸሙት የሽብር ጥቃቶች ኢላማ ያደረጉት ወጣቶችን ነበር። አብዛኞቹ ጥቃት ፈጻሚዎችም በዚሁ የእድሜ ክልል ውስጥ የሚገኙ ናቸው። ሶፋን የተሰኘው የዩናይትድ ስቴትስ የጸጥታና የደህንነት ጥናት ተቋም ይፋ ባደረገው ዘገባ እስላማዊ መንግስት መስርቻለሁ የሚለውን ታጣቂ ቡድን መሰል ጽንፈኞችን የሚቀላቀሉ ወንዶች አማካኝ እድሜ ከ18 እስከ 29 እንደሆነ አትቷል። ሽብር አብዝቶ በሚያሰጋት ማሊ የሚታየው የሙዚቃና የውይይት ባህል ወጣቶችን ከሚታደጓቸው ምክንያቶች አንዱ መሆኑን ብራም ፖስቱ መስተናግሯል። ከወጣቶች ለወጣቶች የሚተላለፉ መልእክቶችን ለማግኘት በማሊ በተለይም በዋና ከተማዋ ባማኮ በከፍተኛ ቁጥር የሚገኙት የራፕ ሙዚቀኞችን መመልከት አስፈላጊ ነው። በወጣቶች አስተሳሰብ ላይ ከፍ ያለ ተጽዕኖ ያሳድራሉ። በራሳችሁ ልታፍሩ አይገባም የሚል መልእክት ያስተላልፋሉ። ከአንድ ሺህ ዓመት በላይ የቆየውን የማሊ ታሪክ ለዛሬ ወጣቶች በማስተዋወቅ ሚና ይጫወታሉ። ሌላው ሁሉም ሰው በቤቱ ሬዲዮ አለው። የውይይት የሀሳብ ልውውጥና የስልክ መሰናዶዎችን ያዳምጣሉ። በስተመጨረሻ ይነጋገራሉ። Go to any neighborhood in Bamako when you will find them sitting under a tree having tea and talking and talking and talking until very, very late and about absolutely everything and anything under the sun.